እግዚአብሔር አምላካችንን እናመሰግናለን። ዛሬ የምንመለከተው ዮሐንስ ወንጌል ምዕራፍ 10 ላይ ያለውን ክፍል ነው። ወንድማችን ቴዎድሮስ እንዳነበበልን ምዕራፍ 10 ከቁጥር 1 እስከ 10፣ በተለይ ትኩረቴ ቁጥር 7 እስከ 9 ላይ ነው። 7 እስከ 8 ይላል እዚህ እና እኔ የበጎች በርነኝ በሚለው ቃል ላይ ተመስርቼ ነው እና 7 እስከ 9ን ባነብላችሁ ጥሩ ነው። እንደዚህ ይላል። ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ፣ እኔ የበጎች በር ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም፣ መሰማሪያም ያገኛል። ይሄ ጌታችን ኢየሱስ ክርስቶስ የተናገረውና ቃል በቃል በቅዱስ ቃሉ ላይ የተመዘገበልን ቃል ነው። እና የጌታ ቃል ነው። እግዚአብሔርን ስለ ቃሉ እናመሰግነዋለን። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ብቻ ሰባት ጊዜ እኔ ነኝ የሚሉ ቃሎችን፣ ሀረጎችን ተናግሯል። እና ይሄ ሶስተኛው ነው። ባለፉት የመጀመሪያዎቹን ሁለቱን አይተናል። አንድ ጊዜ ምን ብሏል? እኔ የሕይወት እንጀራ ነኝ ብሎ ዮሐንስ ወንጌል ምዕራፍ ስድስት ላይ የተናገረውን ስንመለከት ነበር። ጌታ ኢየሱስ ክርስቶስ ወደዚህ ወደ ምድር የመጣው ሰዎች በሕይወታቸው እሱን ዋና ማዕከል አድርገው በሱ አስደናቂ ህይወት እንዲለወጡና የዘላለም ህይወት እንዲኖራቸው ነው። ወደ ምድር የመጣው ሃይማኖተኞች እንዲሆኑ አይደለም። ሰዎችን ጌታ ኢየሱስ የሚፈልገው እሱም በግላቸው እንዲያውቁና ከሱ ጋር ባለ ህብረት የዘላለምን መንግስት እንዲወርሱ ነው። ሁለተኛ የተናገርኩበት ክፍል ዮሐንስ ወንጌል ምዕራፍ ስምንት ላይ ያለው እኔ የዓለም ብርሃን ነኝ ብሎ የተናገረውን ነው። ጌታ ኢየሱስ ክርስቶስ በጨለማ ላሉት በዓለም ውስጥ ያለ ሰው ማንኛውም ሰው በዓለም ውስጥ የተወለደ ከሰው ልጅ የተወለደ ሁሉ በጨለማ ውስጥ ነው የተወለደው። መንፈሳዊ ጨለማ ውስጥ ነው ሰው ሁሉ የተወለደው እና በዓለም በጨለማ ውስጥ ላሉት ብርሃንን የሚሰጥ እንዳውም ዮሐንስ ወንጌል ምዕራፍ 1 ቁጥር ዘጠኝን ጠቅሼ ጌታ ኢየሱስ ክርስቶስ በእርግጥ የትርጉም ልዩነት አለው። በአዲሱ ትርጉም ትክክለኛ ሆኖ ነው የተቀመጠው። ሰውን ሁሉ የሚያበራው እውነተኛው ብርሃን ነው ብሎ ጌታ ኢየሱስን የገለጠው እና ጌታ ኢየሱስ ሰውን የሚያበራ የዓለም ብርሃን ሆኖ ነው የመጣው እና ዛሬ ሶስተኛውን ነው የምንመለከተው እዚህ ዮሐንስ 10 ቁጥር 7 እስከ 9 ላይ እኔ አለና ጌታ ኢየሱስ የበጎች በር ነኝ። ቁጥር 9 ላይ በሩ እኔ ነኝ ብሎ ነው የተናገረው እና ይሄ ሶስተኛው እኔ ነኝ ሐረግ ነው። እነዚህን ጌታ ኢየሱስ ክርስቶስ እኔ ነኝ እኔ ነኝ ብሎ የተናገራቸውን ሰባቱን ሐረጎች ከነ ዋናው አውዳቸው ጋር መመልከት የምናመልከው ጌታ ማን እንደሆነ በትክክል ለማወቅ ይጠቅመናል። በእርግጥ እኔ ነኝ ብሎ የተናገረ እሱ ብቻ ነው። እኛ ሁላችንም እኔ ነኝ ብለን የምንናገርባቸው ነገሮች አሉ። ግን እንደ ጌታ ኢየሱስ ክርስቶስ ባለ ስሜትና ባለ እውነት እኛ እኔ ነኝ ማለት አንችልም። እሱ የብሉይ ኪዳን ላይ ጂሆቫ ተብሎ የተገለጠው ያህዌ ዘቴትራ ግራማተን በሚለው አይአም ውስጥ ያለው ጌታ ኢየሱስ ክርስቶስ ብቻ ነው እኔ ነኝ ብሎ መናገር የሚችል በራሱ የሚኖር በሌላ በምንም ነገር ላይ ያልተመሰረተ አሁን እኛ በፀሐይ ላይ ተመስርተናል፣ በምግብ ላይ ተመስርተናል። ርቃናችንን የምንሸፍንበት ልብስ ያስፈልገናል፣ ሰዎች ያስፈልጉናል፣ ለምክር ለአብሮ ለመሆን። ጌታ ግን ምንም ነገር አይፈልግም። እኔ ነኝ ያለው ከዚህ የተነሳ ነው። ሰልፍ ኤግዚስተንት ነው፣ በራሱ የሚኖር ሁሉ ነገር ያለው በማንም ላይ የማይደገፍ ብቻውን ዘላለማዊ የሆነ ጊዜና ሁኔታ የማይወክሉት የማይወስኑት ማለት ነው። ይሄ እኔ ነኝ እና ጌታ ኢየሱስ ክርስቶስ አምላክ መሆኑንም የሚያሳይ ነው እና ታዲያ ዛሬ እኔ የበጎች በር ነኝ በሩ እኔ ነኝ በሚለው ጥቂት ነገሮችን እንድናይና ጌታ ኢየሱስ ክርስቶስ ለምን እንደዚህ እንዳለ እንዲገባን ከዛ የተነሳ ደግሞ ምን ማድረግ እንዳለብን እንድናስብ ነው። እና የመጀመሪያው ነጥቤ ታዲያ በርና ትርጉሙ የሚል ነገርን ለመናገር ነው የምሄደው። በርና ትርጉሙ እንግዲህ እንደምታዩት ጌታ ኢየሱስ እዚህ ዮሐንስ ወንጌል ምዕራፍ 10 ቁጥር 7 ላይ ከቁጥር 1 እስከ 6 ያለውን ጥቂት ነገር ብነግራችሁ ጥሩ ነው። ነገሩ ምዕራፍ አስር የተመሰረተው በምዕራፍ ዘጠኝ ላይ ባለው ክስተት ላይ ተመርክዞ ነው። ምዕራፍ ዘጠኝ ዮሐንስ ወንጌል ጌታ ኢየሱስ ክርስቶስ እና ደቀ መዛሙርቱ ወደ አንድ መንገድ ሲሄዱ ከመወለዱ ጀምሮ እውር የሆነ ሰው አዩ። እና ጌታ ኢየሱስ ክርስቶስ ልክ ከደቀ መዛሙርቱ ብዙም ሰዎች አሉ እንደተመለከቱት፣ ደቀ መዛሙርቱ ይሄ ሰውዬ እውሮ ነው የተወለደው አባቱ እና ወላጆቹ ኃጢአት ስለሰሩ ነው ወይንስ እሱ ከመወለዱ በፊት ኃጢአት ስለሰራ ነው ብለው ጠየቁት። አንዳንድ ሰዎች ይሄ አባባል አይገባቸውም። አይሁዳውያን የሆነ የሃይማኖት ሺፍት ያደረጉበት ጊዜ ነበረ። ማለት ይህንን ብነግራችሁ ጥሩ ነው። ልክ የሩቅ ምስራቅ ሃይማኖት ተጽዕኖ ያሳደረባቸው ጊዜ ነበረ። ያ ጊዜ ማለት ሩቅ ምስራቅ አካባቢ እንደምታውቁት ሪኢንካርኔሽን የሚባል ነገር አለ። ሰው ደግሞ ይወለዳል፣ ድሮ ነበረ ደግሞ ይወለዳል። እንደገና ደግሞ ሲወለድ ወይ ላም ሆኖ፣ ወይ አህያ ሆኖ፣ ወይ ትል ሆኖ፣ ወይ በአይን የማይታዩ ኦርጋኒዝሞች ሆኖ ይወለዳል። እና እንዳውም ቡዲስቶቹ የሚሉት ወደ ስድስት መቶ ሚሊየን ጊዜ ሰው ተወልዶ ተወልዶ ተወልዶ ጠርቶ ነው እንደገና ሰው ሆኖ የሚወለደው ይላሉ። በጣም የሚገርም ፍልስፍና ነው። መጽሐፍ ቅዱስ አይደለም፣ ውሸት ነው። እና ልክ አይሁዳውያንም ትራንስ ማይግሬሽን፣ ትራንስ ሶልስ፣ ትራንስ ማይግሬሽን የሚባል እምነት ጽንሰ ሀሳብ ውስጥ የገቡበት ጊዜ ነበር። እና ይሄ ሰውዬ የተወለደው ገና ከመወለዱ በፊት ኃጢአት ስለሰራ ነው እውር ሆኖ የተወለደው እና ሙሉ ሰው ሆኖ ያልተወለደው ኃጢአተኛ ሆኖ የነበረ ሰው ስለነበረ ነው ብለው ተናገሩ። ጌታ ግን መልስ መለሰላቸው። ልክ በዛ አውድ ውስጥ ነው። አሁን እዚህ ጋር ያ ሰውየው ተፈወሰ። ጌታ ኢየሱስ ፈወሰው፣ ማየት ጀመረ። ብዙ ውዝግቦች ነበሩ። ጌታንም ሰውየውንም ሰዎች ለመስደብ ሞከሩ። ልክ በዛ ሁኔታ ውስጥ ነው ጌታ ኢየሱስ ወደ በጎች በረት ወደ በር የማይገባ በሌላ መንገድ ተንጠላጥሎ የሚገባ እሱ ሌባ ወንበዴ ነው ብሎ የበጎች በር በረት በር እንዳለው ተናገረ። ና ያ በር ማንዋላቸው እኔ ራሴ ነኝ ብሎ ሲነግራቸው ታያላችሁ። ጌታ ኢየሱስ ክርስቶስ በር ነኝ ያለው ሐረግ ምንድን ነው የሚያሳየው የሚለውን ስትመለከቱ በጣም አስደናቂ ነገር ትመለከታላችሁ። ምናልባት ሁላችንም የምናውቀው እውነት ነው በር የሚባለው ነገር ወደ አንድ ስፍራ ወደ አንድ የተከለለ ቦታ የሚያስገባ መግቢያ ነው በር። እና በእርግጥ በቁልፍ ይቆለፋል፣ በመክፈቻ ይከፈታል። በር እንደዛ አይነት ነገር ነው። ግን በምሳሌነቱ ሶስት ወይም አራት ነገሮችን የሚያሳይ እንደሆነ ፈጠን ፈጠን ብዬ ላሳያችሁ ሞክራለሁ። በር የመለየት ምልክት ነው። አሁን እዚህ ቤት ያለነው እኛና ውጭ ያሉ ሰዎች በዚህ በር ወይም ውጭ ባለው በር ተለያይተናል። የመለያየት ምልክት ነው። ውጭ ያሉ ሰዎች ውጭ ናቸው፣ ውስጥ ያሉ ሰዎች ውስጥ ናቸው። ውስጥ ካሉት ጋራ ሰዎች ለመደባለቅ ካለባቸው በበሩ ምን ማድረግ አለባቸው? መግባት አለባቸው። ስለዚህ ውጭና ውስጥን የሚለይ መለያ ነው። በእርግጥ በር እንደገና፣ በሁለተኛ ደረጃ የጥበቃ ምልክትም ነው። ውስጥ ያሉ ሰዎች ይጠበቃሉ፣ ውጭ ያሉ ሰዎች ለማንኛውም ነገር ውጭ ላለ ነገር የተጋለጡ ናቸው። ስለዚህ በር በበር ውስጥ ያሉትን ሰዎች እንዲጠበቁ ፕሮቴክትድ እንዲሆኑ የሚያደርግ ነገር እንደሆነ ሰዎች በሙሉ ያውቃሉ። እና ሶስተኛ የምናገረው የእንክብካቤ ምልክት ነው በር በበር ውስጥ ገብተው ውስጥ ያሉ ሰዎች የሚያገኙት እንክብካቤ፣ ጥበቃ፣ ሰላም፣ መታቀፍ፣ መቀበል፣ ተቀባይነት የተለያየ ነገር ውጪ ላሉ ሰዎች የሚያጋጥማቸው አይደለም እና በር የእንክብካቤም ምልክት ነው። አሁን እንግሊዝ ሀገር ያሉ ሰዎች ቤታችሁ የምትጋብዟቸው ከሆነ ቤታችሁ ገብተው ከተጋበዙ በኋላ አንድ ነገር ይነግሯቸዋል። ሊወጡ ሲሉ በራችሁን ለእኛ ስለከፈታችሁልን ቤታችሁ ስላስገባችሁን በጣም በጣም እናደንቃችኋለን፣ እናመሰግናችኋለን ሳይሉ በፍጹም አይወጡም። ምክንያቱም እንክብካቤ ቤታችሁ ውስጥ ምን ተደርጎልናል ተከናውኖልናል፣ ተቀብለናል። የእንክብካቤ የማስተናገድ ምልክትም ነው በበር ውስጥ ሰዎች ገብተው የሚያገኙት ነገር። በእርግጥ በአራተኛ ደረጃ ነጥብ የምናገርበት ነገር በር የሚታወቅና የግልጽነትን ምሳሌ ነው። አሁን ጌታ ኢየሱስ ክርስቶስ ስለ በር ሲናገር፣ አዳማጮችን ስሙ በሩ እኔ ነኝ። ወደ በጎች በረት በበር የማይገባ በሌላ በኩል ተንጠላጥሎ የሚገባ እሱ ሌባ ወንበዴ ነው ብሎ ካለ በኋላ ሉክ በሩ እኔ ነኝ ብሎ ነው የተናገራቸው። እና መቼም ማንም ሰው ሕፃንም ሆነ ትልቅ የተማረ ሰው ፈሪሳውያን ነበሩ፣ የሃይማኖት ስኮላርስ የሚባሉ ጸሐፍቶች ነበሩ፣ እነዛ ሁሉ ተራ ሰዎች፣ ኃጢአተኞች ሁሉ ይሄ አነጋገር የሚገባቸው አነጋገር ነው። መቼም ሕፃን ልጅ እንኳን እኛ ቤት በጣም ሕፃን ልጅ አለ ሂዊ የሚባል እሱ እንኳን ስለ በር ያውቃል። በር ሽንት ቤት ለመሄድ ከፍቶ ነው ገብቶ እንደገና ሲወጣ ዘጋ አድርጎት ይወጣል እና በር ማስገቢያ ማስወጫ ነው ማንም ሰው ያውቀዋል እና ጌታ ኢየሱስ ክርስቶስ የተናገረውን ነገር በሙሉ በድብቅ በሚስጥር በእንቆቅልሽ መልክ ተናግሮ አታዩ በሩ አለ እኔ ነኝ የበጎች በር ማን ነው እኔ ነኝ እኔ ራሴ ነኝ የበጎች በር ብሎ ነው እየተናገረ ያለው ስለዚህ ሰዎች ይሰሙ የነበሩ ሰዎች በጌታ በኢየሱስ ክርስቶስ በኩል ወደ አንድ ነገር መግባት እንደሚቻል እንዲያስተውሉና እንዲያዩ እየተናገረ ነው እና በሁለተኛ ደረጃ ሁለተኛው ነጥቤ እኔ የበጎች በር ነኝ ራሱ የሚለውን ቃል ወስጄ ነው የምናገርበት። ቁጥሮቹን እንደገና አነባቸዋለሁ። ቁጥር 7 ዮሐንስ ወንጌል ምዕራፍ 10 ቁጥር 7 እኔ አለና የበጎች በር ነኝ። ቁጥር 9 በሩ እኔ ነኝ ብሎ ነው ጌታ ኢየሱስ የተናገረው። በጣም አስደናቂ እውነቶች ናቸው እነዚህ ቃላቶች ወይም እነዚህ ሐረጎች። በመጀመሪያ ጌታ ኢየሱስ ክርስቶስ የበጎች በር ነኝ ብሎ ነው የተናገረው እና መቼም እናንተ ሁላችሁም ታውቃላችሁ። ልዩ ልዩ በሮች አሉ። በኋላ የምናገርበት አለው በዚህ ነጥብ ላይ። ከብረት የተሰሩ በሮች አሉ፣ ከወርቅ የተሰሩ በሮች ሊኖሩ ይችላሉ፣ እንደ ብልጥግናችን መጠን ከእብነ በረድ የተሰሩ በሮች አሉ፣ ከእንጨት የተሰሩ በሮች አሉ። ግን የበጎች በር ከብረትና ከወርቅ ተሰርቶ አይታወቅም። የበጎች በር እኛ አገር ቤት እንደምናውቀው ከተለያዩ ጥቃቅና አጠናዎች አይነት ነገር ነው የሚሰራው። ወደ ቆላማ አካባቢ ብትሄዱ የከብቶችም የበጎችም በረት በጣም በቀላል ነገር ነው የሚሰራው ። በሩም እንደዛው በቀላል ነገር ነው ፣ ግን ልፍስፍስ ወይም ደግሞ የማይጠብቅ አይደለም። ከተራ ነገር ይሰራል። በጣም አስደናቂ ነው፣ ግን ጥበቃውን መቶ በመቶ ያከናውናል። እና የበጎች በር በውድ ነገር የተሰራ ነገር አይደለም። ጌታ ኢየሱስ ክርስቶስ የሚናገረው እኔ ሰው ነኝ አምላክ ነኝ ደግሞ ማዘሴም ታይም ምንድን ነኝ ሰው ነኝ፣ ልክ እንደ እናንተ ነኝ በሰውነቴ። እና የመጣሁት እናንተ ሁላችሁም በዚህ ምስቅልቅል ባልሆን በኮድ በማይከፈት አሁን ብዙ በሮች እኛ እናቃለን። እዚህ ሀገር፣ በኮድ የሚከፈቱ በሮች አሉ ያለ ኮድ የማይከፈቱ መስሪያ ቤት በምትገቡበት ጊዜ ባንክ ብትሄዱ፣ አየር መንገድ ብትሄዱ ሰዎች የሚገቡባቸው የሚወጡባቸው ፕሮቴክትድ የሆኑ በሮች አሉ። እንደዛ አይነት አይደለውም። ልዩ ኮድ አያስፈልገኝም። እኔ እንደናንተ ሆኜ እናንተ እንድትገቡብኝ የመጣሁ ለበጎች የበጎች በር ነኝ እያለ ነው የሚናገረው። ግን የህይወት ታላላቅ ጥያቄዎች መፍቻ መንገድም እንደሆነ ነው ጌታ ኢየሱስ የሚናገረው። ታውቃላችሁ፣ ብዙ ሰዎች ስለ እግዚአብሔር አሁንም እንቆቅልሽ አለባቸው። አሁንም ብዙ ሰዎች ጠዋት እዚህ በጸሎት ተሰብስበን ለመጸለይ ባልንበት ጊዜ አንድ ሰው አለ እዚህ የሚመጣ እና ህይወቱ ያሳዝናል እና ግን የተናገረው ነገር በጣም ልብ የሚነካ ነው። አሜሪካ በጣም በአሰቃቂ ሁኔታ ዲስኢንተግሬትድ እየሆነች ነው፣ ዳውን ዳውን ሮድ ውስጥ ነው ያለችው እና ወጣቱን ተመልከቱ የበድራግ ውስጥ በአልባሌ ሱስ ውስጥ በአልባሌ ባህሪ ጸባይ ውስጥ መያዙ እና በጣም በጣም በጣም ወደ ዝቅጠት እየወረደች ነው። እባካችሁ ለአሜሪካ ጸልዩ እያለ ሲናገር ነበር። ምክንያቱ ምንድን ነው? የህይወት እንቆቅልሽ የህይወት ጥያቄ ያልተመለሰላቸው ሰዎች በልዩ ልዩ መንገድ የህይወት ጥያቄ ለመመለስ ይሞክራሉ። በድረግ ለመመለስ ይሞክራሉ። በጌም ጥያቄያቸውን ለመመለስ ይሞክራሉ። በተለያየ መንገድ የህይወት ታላላቅ ጥያቄዎች መልስ የሚያገኙት ጥልቅና ማንም ሰው የማይገባቸው የህይወት ጥያቄዎች መልስ የሚያገኙት በጌታ በኢየሱስ ብቻ ነው። ለዚህ ነው ወደ ህይወት ጥያቄ መልስ የማስገባው በር እኔ ነኝ እያለ ነው ጌታ ኢየሱስ። የበጎችን ጥያቄ ለመመለስ የምችል ታላላቅ የህይወት ጥያቄዎች መልስ ማግኘት የሚችሉት በእኔ ውስጥ በመግባት ነው እያለ ነው ጌታ ኢየሱስ እየተናገረ ያለው። ሌላው እዚህ ጋር የምናገርበት ነጥብ ጌታ ኢየሱስ ቁጥር ዘጠኝ ላይ በሩ አለና ማነኝ ነው ያለው እኔ ነኝ ማለት። ይህንን ትንሽ ቴክኒካል በሆነ ነገር ልናገርበት እፈልጋለሁ። እዚህ እናንተ ስላይድ ላይ በእንግሊዝኛ አስቀምጨዋለሁ። ይሄ ቃል በሩ የሚለው በአማርኛ እምር ቃል ነው ነው ምንለው እምር ማለት በመስተአምር የታጀበ ቃል ነው። አሁን እንደ እንግሊዝኛው ተነጥሎ አታዩትም። እምሩን እምር የሚለውን እምሩ የሚለው ወደኛ አት ስም ሄደብኝ መሰለኝ። እና ጌታ ኢየሱስ ክርስቶስ በእንግሊዝኛ እያለ ያለው አይ አም ዘ ዶር ነው ያለው። ዘ እቺ እምር ናት በአማርኛ። እና ልዩ መሆኑን የሚያሳይ ነው የታወቀ ብቸኛ መሆኑን የሚያሳይ ነው። እኔ ብቻ ነኝ በሩ ነው እያለ ያለው አሁን ደግሞ ነው የተናገረው። ሰዎች ሁሉ እየሰሙ ነው። በሩ ብቸኛው በር፣ እውነተኛው በር፣ ልዩ የሆንኩት በር እኔ ነኝ እያለ ነው ጌታ ኢየሱስ ክርስቶስ። ሌላ እኔን የሚመስል በር የለም ይገባቸው ነበር ሰዎች። እንደሱ ያለ ከእግዚአብሔር ጋር የሚያስታርቅ እንደሱ ያለ ወደ እግዚአብሔር የሚያገባ ሌላ በር የለም። ፓስተር ሊሆን አይችልም ፈሪሳዊ፣ ካህን፣ ሊቀ ካህን የተለያየ የሃይማኖት ታይትል መደርደር ትችላላችሁ። በዘመኑ የተነሱ ነቢያት የሚባሉም አሉ። ማንም ሰው ወደ እግዚአብሔር መግቢያ መሆን አይችልም። ሃይማኖት አይችልም፣ ሃይማኖተኝነትም አይችልም። ዘ ኦንሊ በር ጌታ ኢየሱስ ክርስቶስ ብቻ ነው። ግን በጣም አስደናቂ እውነት አለበት እዚህ እውነት ላይ የመጨረሻው የዚህ ስላይድ መጨረሻ ነጥቤ ነው በሁላችን ፊት የቀረበ በር ነው አሁን ጌታ ኢየሱስ ክርስቶስን ተመልከቱ እዛ ጋ በጣም ብዙ ሰዎች እውሩ ሰውዬ ከተፈወሰ በኋላ ዙሪያው አጅበውት እየተናገረ ነው ያለው እና በሁላችሁ ፊት የቀረበ የበጎች በር መግቢያ በር እኔ ነኝ እያላቸው ነው አሁንም በዓለም ውስጥ ላሉ ሰዎች ይህንም መልእክት ለሚሰሙ ለሚያነቡም ፊለፊታቸው እንደቀረበ በር ሆኖ ነው ጌታ ኢየሱስ ክርስቶስ የሚናገረው ሊገቡበት ክፍት የሆነ ለሰዎች መግቢያ የተዘጋጀ ወደ እግዚአብሔር መንግስትና ወደ እግዚአብሔር መንገድ የሚያገባ በሁላችን ፊት የቀረበ በር ነው። ጌታ ኢየሱስ ክርስቶስ እግዚአብሔር ይመስገን። በሶስተኛ ደረጃ የምናገርበት ሶስተኛው ነጥቤ ያለው እኔ የበጎች በር ነኝ የሚለው አጠቃላይ መግለጫ ላይ ነው የምመጣው የስላይዱ ትንሽ ችግር አለበት። ግን እኔ የበጎች በር ነኝ የሚለው አጠቃላይ መግለጫ ምንድን ነው የሚለውን ነገር ጥቂት ነገር እናገራለሁ። ከበሩ አንዳንድ ነጥቦች የተነሳ ነው። የመጀመሪያው ነጥቤ ጠቃሚ ነው፣ በጣም የበሩ አጠቃላይ መግለጫ። ሁላችንም የበር ጥቅም ይገባናል። ቅድምም ተናግሬያለሁ። በጌታ በኢየሱስ ክርስቶስ የምንገባ ከሆነ በዚህ በር የምንገባ ከሆነ አስደናቂ ጥቅም ውስጥ እንወድቃለን። ቅድም ወንድማችንን ግርማን ለናንሲ ሳስተዋውቃት ወደ አሜሪካ የመጣ ነው በእሱ በኩል ነው ስላት ወደ ላንድ ኦፍ ኦፖርቹኒቲ አለችን አለችኝ እና ምን ማለት ነው ወደ ልዩ እድል ወዳለው ሀገር የመጣችሁት በሱ ምክንያት ነው ለካ ብላ ተደንቃ ነው ምትነግረኝ እና በዚህ በር ውስጥ ስንገባ ግን በዓለም ላይ ሊገለጥ ወደማይችል አስደናቂ የእድል ወይም ደግሞ ልዩ ክብርና ጥቅም ስፍራ ውስጥ ነው የምንገባው። ስለዚህ በሩ ዝም ብሎ በር አይደለም፣ ጠቃሚ በር ነው። ጌታ ኢየሱስ ክርስቶስ ወደ እግዚአብሔር መንጋ ወደ እግዚአብሔር ሕዝብ እግዚአብሔርን ወደ ማወቅ እና በግላችን ከእግዚአብሔር ጋራ ወደ መተዋወቅ ህብረት ወደ መፍጠር የምንገባበት በዓለም ላይ ሌላ ጠቃሚ ነገር እንደዚህ ሊኖር እስከማይችል የለም ለነገሩ ድረስ እጅግ በጣም ጠቃሚ ነው። ለነፍሳችን እርካታ፣ ለነፍሳችን ሰላም፣ ለነፍሳችን እረፍት የእግዚአብሔርን ታላቅ ደህንነት ወደምናይበት አስደናቂ ነገር ውስጥ የሚያስገባ የጠቃሚ የጠቃሚ ጠቃሚ ወደር የሌለው ጠቃሚ በር ነው ይሄ በር። እግዚአብሔር ይመስገን። በሁለተኛ ደረጃ እዚሁ ነጥብ ላይ የምናገረው ተገቢ በር ነው። በእንግሊዝኛ ሬሌቫንት የምንለው ነገር ነው። ይሄ በር በእግዚአብሔር እና በሰው መካከል ያለ፣ በመካከላችን የቆመ በር ነው። አንዳንድ ሰዎች አሁንም አሁንም እንኳን በጣም በጣም የሚገርም ነው። በዚህ በሰዋዊ አገላለጥ ከእግዚአብሔር ጋራ የመገናኛው መንገድ ዙሪያ ጥምጥም ይመስላችኋል፣ ወይም ደግሞ የተለያየ ስርዓት ወይም ስነ ስርዓት ማከናወን መፈጸም ይመስላችኋል። በእግዚአብሔርና በሰው መካከል እግዚአብሔር መገናኛ አድርጎ ያዘጋጀው በር በጣም ተገቢ የሆነው በር ጌታ ኢየሱስ ክርስቶስ ብቻ ነው። ምክንያቱም እሱ ራሱ እግዚአብሔር ነው። ደግሞም እኛን ለማዳን ከቅድስት ድንግል ማርያም የኛን ስጋ ምን አድርጓል? ወስዷል። ስለዚህ በእግዚአብሔርና በሰው መካከል እኔ እንዳውም የምናገረው እምለው ሁል ጊዜ መጽሐፍ ቅዱስ ልክ እንደሚናገር በእኛና በእግዚአብሔር መካከል ከተወለድን ጀምሮ ትልቅ የጥል ግድግዳ በመካከላችን አለ። እኛ ሁላችንም ስንወለድ፣ ማንም የሰው ልጅ ሲወለድ የተረገመ ሆኖ ነው የሚወለደው የተረገመ ሆኖ ነው የሚወለደው። ኃጢአተኛ ሆኖ ነው የሚወለደው የሰው ልጅ በሙሉ። ይቅርታ ድምፅ ማጉያዬ ወደቀ። ከሰው ከሰው ስህተት፣ ከብረት ዝገት አይጠፋም ይባላል። እና እና ከመወለዳችን ጀምሮ ከእግዚአብሔር የተለየንን ከእግዚአብሔር ጋራ አንድ ሆኖ የተወለደ የሰው ልጅ የለም፣ ከአዳምና ከሔዋን ጀምሮ። ለዚህ ነው ዳዊት በመዝሙረ ዳዊት 51 ላይ እነሆ በአመፃ ተጸነስሁ እናቴም በኃጢአት ወለደችኝ ብሎ የተናገረው እና ከዚህ ጀምሮ ስለዚህ በእኛና በእግዚአብሔር መካከል ግድግዳውን አፍርሶ በግድግዳው ውስጥ በር ሆኖ ራሱ የተገኘ ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ በጣም ተገቢ በር ነው። እኛን የሚወክል እግዚአብሔርን የሚወክል ለዚህ ነው ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በጻፈው ደብዳቤ ላይ በሁለተኛ በአንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር አምስት ላይ እዚህ ጋር ጽፌዋለሁ። አንድ እግዚአብሔር አለና አለና በእግዚአብሔርና በሰውም መካከል ያለው መካከለኛ ደግሞ አንድ አለ እሱም ሰው የሆነ ክርስቶስ ኢየሱስ ነው አለ። አንድ እግዚአብሔር ነው ያለው። በእግዚአብሔርና በሰው መካከል መካከለኛ ሆኖ ሰዎችን ወደ እግዚአብሔር የሚያስገባ በር አንድ ብቻ ነው ያለው እሱም እግዚአብሔር የነበረ ግን ሰው የሆነ ኢየሱስ ክርስቶስ ነው። እግዚአብሔር ይመስገን። ስለዚህ ይሄ ይሄንን ነው የአጠቃላይ የበሩ መግለጫነት የሚያሳየው። እና ሦስተኛው እዚጋ ያለኝ ነጥብ ይሄ በሩ ዘላለማዊ ነው። አሁን እኔ ነኝ የሚለውን ነገር ባለፉት ሳምንታት ሁሉ ነግሬያችኋለሁ። ይሄ እኔ ነኝ የሚለው በብሉይ ኪዳን ዘፀአት ምዕራፍ 3 ቁጥር 14 ላይ ሙሴ እግዚአብሔርን በቁጥቋጦ ውስጥ ባየበት ጊዜ ለመሆኑ አንተ ወደ እስራኤል ወደ እስራኤል ሕዝብ ወደ ግብፅ የምትልከኝ እግዚአብሔር ማን ነው የላክህ ብለው ሰው ቢጠይቀኝ ማን ልበላቸው ብሎ ሲናገር፣ አይ አም ዛት አይ አም ነው ያለው። የአማርኛው ትርጉሙ ትክክል አይደለም። እኔ ነኝ ያ እኔ ነኝ ነው የሚለው እግዚአብሔር ይሄ እኔ ነኝ የሚለው ነው ጌታ ኢየሱስ ክርስቶስ እዚህም እየተናገረ ያለው ያ እኔ ነኝ ራሱን የሚገልጥ በራሱ የሚኖር ሌላ ድጋፍ የማያስፈልገው ዘላለማዊው አምላክ ነው። ይሄ በር የሆነው የዘላለም በር ነው። ዘላለም ለዘላለም ከእግዚአብሔር ጋር ታርቀን በእግዚአብሔር ጸጋ፣ በእግዚአብሔር ህይወት፣ በእግዚአብሔር ደስታ፣ በእግዚአብሔር የዘላለም መንግስትና ስጦታ ውስጥ እንድንኖር መግቢያ ነው። ጊዜያዊ አይደለም። አንዳንድ ሰዎች ስለ ፕሮቴስታንት እምነት ሲያስቡ ፕሮቴስታንት እምነት ዘመን አመጣሽ ነው፣ መጤ ነው ይላሉ። ውሸታቸውን አያውቁትም። ራሱ እምነቱን እግዚአብሔር ዘላለማዊ ነው። እምነቱም ከዘላለሙ እግዚአብሔር የመጣ እግዚአብሔር ነው ለዚህ ነው ዕብራውያን ምዕራፍ 7 ቁጥር 25 ላይ ስለ ካህናቱ ሲናገር፣ ካህናት የሆኑት ሞት ስለከለከላቸው እጅግ በጣም ብዙ ናቸው ይልና፣ ይሄኛው ግን ሞት የሚከለክለው ስል አይደለ በሱ ውስጥ የሚመጡትን ወደ እግዚአብሔር የሚመጡትን ለዘላለም ፈጽሞ ሊያድናቸው ታማኝና ዘላለማዊ ነው ብሎ ይናገራል። እግዚአብሔር ስለዚህ እውነት የተመሰገነ ነው። ስለዚህ ጌታ ኢየሱስ ክርስቶስ የበጎች በር፣ ጠቃሚ በር፣ ዘላለማዊ በር፣ ተገቢ በር እንደሆነ እንድናስብ እግዚአብሔር አምላካችን ይፈልጋል። ግን በመጨረሻ አሁንም የበጎች በር ነው የሚል አጭር ነገር አለኝ የዚህኛው ስላይዴ ላይ ይሄ በር በጣም የተለየ በር ነው። ተጠቃሚዎቹ ጋር መጣለሁ፣ ግን ስሙ የበጎች በር ነው። የፍየሎች በር አይደለም፣ የላሞች በር አይደለም፣ የአራዊቶች በር አይደለም፣ የአንበሶች የነብሮች በር አይደለም፣ የሌሎች እንስሶች በር አይደለም። በጣም ውሱን የሆነ በር ነው። የማን በር ነው? የበጎች በር ነው እና የእሱ ሰዎችን መግቢያ ነው። አሁን ዝም ብሎ ማንም ሰው እየመጣ ዘው ሊልበት አይችልም። በመጀመሪያ በሱ ውስጥ የሚገባ ሰው እሱ ማን እንደሆነ እሱም ደግሞ ራሱ ማን እንደሆነ ማወቅ አለበት። ስለዚህ በጌታ በኢየሱስ ክርስቶስ ውስጥ የሚገቡ በጎች ልክ በሩ ውስጥ ሲገቡ ምን ሆኖ ነው የሚገቡት? ተኩላ የነበሩትም ሌሎች የነበሩትም በተፈጥሯቸው ኃጢአተኞች የሆኑት በሌላም በሌላም ምሳሌ የተመሰሉት ኢየሱስ ክርስቶስ ውስጥ ሲገቡ የሚለወጡ አዲስ ልብ፣ አዲስ ህይወት የሚሰጣቸው መሆኑንም የሚያሳይ ነው። እግዚአብሔር ይመስገን። ይሄ ካልገባን የጌታ የእግዚአብሔር ተከታዮች ልንሆን አንችልም። እና እዚህኛው ነጥቤ ላይ ይህንን ከተናገርኩ በኋላ የበሩ ተጠቃሚዎች ማን እንደሆኑ ለማሳየት የሚቀጥለው ነጥብ ላይ እመጣለሁ። የበሩ ተጠቃሚዎች እነማን ናቸው? ጌታ ኢየሱስ ክርስቶስ በጣም ብዙ ሰዎች እየሰሙት ነው ይህንን የተናገረው እኔ የበጎች በር ነኝ ብሎ በእኔ የሚገቡ እና በእኔ የሚገባ በእኔ የሚወጣ ብሎ ነው። እንዳውም ላምብቡ ቃሉን እንዳለ ኢየሱስም አላቸው፣ እውነት እውነት እላቸኋለሁ። ይህ እርግጠኛ ነገር ነው። እኔ የበጎች በር ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል ብሎ ነው የተናገረው። እና የበሩ ተጠቃሚዎች እነማን እንደሆኑ በግልጽ እየተናገረ ነው። በሮ እኔ ነኝ ካለ በኋላ በእኔ የሚገባ ቢኖር ነው ያለው። ማንም የሚል ስሜት አለበት ውስጡ። ወንድ ይሁን ሴት፣ በእድሜው ትልቅ የሆነ ሰው ይሁን በእድሜው ትንሽ፣ የተማረ ይሁን ያልተማረ፣ ሃይማኖተኛ ይሁን ሃይማኖት የለሽ፣ ማንም በእኔ ቢገባ ምን ይሆናል ነው ያለው። የመግባትን ውጤት ያገኛል የሚገቡ ሰዎች ናቸው። እና እዚህ ጋር እኔ ጥቂት ነገሮችን ለማስቀመጥ ሞክሪያለሁ። ተመልካቾች ተጠቃሚ አይሆኑም። በበጉ በበር ውስጥ ዝም ብለው የሚያንኳኩ ነገር ግን እርምጃ ለመግባት የማይወስዱ ተጠቃሚዎች አይደሉም። ስለ በሩ የሚያውቁ ግን ለመግባት ፈቃደኞች ያልሆኑ ወይም ደግሞ ከሬጁ የሌላቸው ተጠቃሚዎች አይሆን አይሆን የበሩ ተጠቃሚዎች የሚገቡ ብቻ ናቸው። በሩ ደጅ ላይ ቆመው ጠባቂዎች ሰዎች ተጠቃሚዎች አይሆኑም። በሩ ደጅ ላይ ቆመው መመላለስ ይቻላል። በሩን እያዩ የዛ ተጠቃሚ መሆን አይቻልም። አንድ ጊዜ እዛ እንግሊዝ ሀገር እያለው አንድ ሰው አንድ ነገር ሲናገር ሰምቻለሁ። በትክክለኛው ቦታ እና በትክክለኛው ጊዜ አንድ ቦታ ላይ መገኘት ብቻውን አይበቃም። በትክክለኛው ቦታ በትክክለኛው ጊዜ አንድ ቦታ ላይ መገኘት ብቻውን አይበቃም። በትክክለኛው ቦታ በትክክለኛው ጊዜ የተገኘ ሰው ትክክለኛ እርምጃ ደግሞ መውሰድ አለበት። ስለዚህ ትክክለኛ ቦታ ላይ ካላችሁ የበሩ የሕይወት በር ወይም የበጎች በር የሚገለጥበት ቦታ ላይ ካላችሁ የሕይወት በር የበጎች በር ማን እንደሆነ ካወቃችሁ እና የሕይወት በር የሕይወት የበጎች በር የሚገለጥበት ጊዜ ላይ ካላችሁ መስማቱ እዛ ቦታ ላይ ብቻ መገኘታችሁ በቂ አይደለም። እርምጃ መውሰድ አለባችሁ፣ መግባት አለባችሁ። ለዚህ ነው ጌታ ኢየሱስ በእኔ የሚገባ ቢኖር ብሎ ይጠቀማል ያለው። መግባት ያስፈልጋል። መግባት በበሩ በጌታ በኢየሱስ ውስጥ መግባት ያስፈልጋል። የሚገባ በእኔ ብሎ ነው የተናገረው ጌታ ኢየሱስ። በር ስለሆንኩ በእኔ የሚገባ ጥቅሙን ያገኛል። እዚህ ጋር ሁለተኛም ነጥብ አለኝ። ልዩ መስፈርት ያላቸው ሰዎች አይደሉም። ቅድም እንዳልኩት ልዩ ዘር ወይም ልዩ ማዕረግ ወይም ልዩ ትምህርት ወይም ልዩ ስልጣን በጌታ በኢየሱስ ክርስቶስ የወንጌል ስብከት ውስጥ በፍጹም ተጠቅሶ አያውቅም። እኔ እንዳውም ይህንን በሬዲዮ በተከታታይ አስተምሬዋለሁ። እዚህ የአሜሪካ ከተለያየ ስቴት ሰዎች ይሰሙኝ ነበረ። በዚህ በበር ውስጥ የገባ ሰው ሁሉ ልክ እንደገባ ነው ዘረኝነት ከላዩ ላይ የሚወልቅለት፣ ፖለቲከኛነት ከላዩ ላይ የሚወልቅለት እና ጥላቻ፣ ቅናት፣ ምቀኝነት ከላዩ ላይ የሚረግፍለት ልክ በዚህ በበር ውስጥ ሲገባ ነው። ጭንቀት እና ልዩ ልዩ ችግሮች ከውስጡ የሚበኑት ልክ በዚህ በበር ውስጥ ሲገባ ነው። ልዩ መስፈርት ያላቸው ሰዎች አይደሉም የተጠየቁት፣ የሚገቡ ብቻ ናቸው። ሴት፣ ወንድ፣ ሽማግሌ፣ አዋቂ፣ ወጣት ወይም ሌላ አልተባለም። ሴቶች ወይም ወንዶች ይህ ልዩነት አልተፈጠረም። ማንም በበሩ የሚገባ ነው። ግን ሶስተኛ የምናገርበት ነጥብ አለኝ እምነታቸውን በጌታ ላይ ያደረጉ ብቻ ናቸው። ጌታ ኢየሱስ ክርስቶስ ወደ ምድር የመጣው እኛ እምነታችንን በሁለት በሶስት ነገሮች ላይ እንድናደርግ አይደለም። በአንድ ነገር ላይ ብቻ፣ ያም በጌታ በኢየሱስ ክርስቶስ ላይ ብቻ እንድናደርግ ነው። ሁለት በር የለም፣ ሶስት በር የለም። ሌላ የሚ- ወደ እግዚአብሔር የሚወስድ የሃይማኖት ስምና የሃይማኖት ስራ የለም። ወደ እግዚአብሔር የሚወስድ መንገድ አንድ መንገድ ብቻ ነው። ያም በሩ ጌታ ኢየሱስ ነው። ስለዚህ እምነታቸውን በሱ ላይ ያደረጉ ሰዎች ብቻ በበሩ ውስጥ ይገባሉ። በሩ ወደ እግዚአብሔር ነው በእርግጥ የሚወስደው ብለው እግዚአብሔር መንፈሳዊ ዓይኖቻቸውን የከፈተላቸው ሰዎች በሱ ላይ ያርፋሉ። ከዛ ወደ ህይወት መንገድ፣ ወደ ህይወት መንግስት፣ ወደ ህይወት እረፍት፣ ወደ ህይወት እርካታ ይገባሉ። እግዚአብሔር ይህንን መገለጥና መረዳት ለሁላችንም ይስጠን። ከዚህ በመቀጠል የምናገርበት ነጥቤ በበሩ የሚገቡ በጎች ጥቅሞች ያላቸውን ጥቅሞች ነው። ጥቅሞች ያላቸው በበሩ የሚገቡ ሰዎች ተጠቃሚዎቹ፣ እነማን እንደሆኑ ከተናገርኩ በኋላ ጥቅሞቻቸውን ደግሞ መናገር በጣም አስፈላጊ ነው። ምክንያቱም ጌታ ኢየሱስ ክርስቶስ ይህንን ገልጦታል። አሁን እኔ የእግዚአብሔርን ቃል ብቻ ነው ማስተምራችሁ። እንደምታዩት እና ቁጥር ሰባት ላይ ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ፣ እኔ የበጎች በር ነኝ። ከእኔ በፊት የመጡ ሌቦች፣ ወንበዴዎች ናቸው። ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል ብሎ ተናገረ። በበሩ የሚገቡ ጥቅሞች አላቸው። አንድ አራት ጥቅሞች እዚህ ጋር ዝርዝር ያለ። የመጀመሪያው ይድናል ነው ያለው ጌታ ኢየሱስ። በእኔ የሚገባ ቢኖር ምን ያደርጋል? ይድናል። ይሄ በጣም የመንፈሳዊ የቴዎሎጂ ቃል ነው። የስነ መለኮት ቃል ነው። ደህንነት ያገኛል የሚል ነገር ነው። ደህንነት ያገኛል፣ ይድናል። የሰዎች ሁሉ ነፍስ ሲወለድ ጀምሮ በሽተኛ ነው። በኃጢአት በእርግማን ነው የተወለድ ነው። በተፈጥሯችን እኛ ከእግዚአብሔር የራቀን። አንዳንድ ሰዎች ኃጢአት የሚሰሩበት ምክንያት ኃጢአተኝነት ውስጣቸው ስላለ ነው። አንዳንድ ሰዎች የኃጢአት ሰዎች የሚሰሩት ካለመማር ነው፣ ካለማወቅ ነው፣ ከድህነት የተነሳ ነው። የተለያየ ነገር ይናገራሉ። ይህ በሙሉ ውሸት ነው። የሂዩማኒስቶች አባባል ነው። ሰዎች ኃጢአት የሚሰሩት ኃጢአተኞች ስለሆኑ ነው። በኃጢአት ስለተወለዱ በኃጢአት ስለተጸነሱ ነው። በእርግማን ውስጥ ስላሉ ነው። ከእግዚአብሔር ስለራቁ ነው። ከአዳምና ከሔዋን የተነሳ ስለዚህ በበሩ ውስጥ ሲገቡ ሰዎች ደህንነት የሚባለውን ነገር ያገኛሉ። ይድናል አለ ጌታ ኢየሱስ ክርስቶስ። አዲስ ልብ ይሰጠዋል። አዲስ ነፍስ ይሰጠዋል። አዲስ ተስፋ አዲስ የሆነ እይታ ህይወትን የሚያይበት አስተያየት፣ የህይወት ትርጉም፣ የህይወት ዓላማ ምን እንደሆነ ይገባዋል። ደህንነት ያገኛል። ከእግዚአብሔር ጋራ ይታረቃል። ከእግዚአብሔር ጋር ከመታረቁ የተነሳ የዘላለም ህይወት ተስፋ በውስጡ ይኖረዋል የሚለውን ነገር ነው የሚናገረው። በእኔ የሚገባ ቢኖር አለና ጌታ ኢየሱስ ይድናል፣ የዘላለም ህይወት ያገኛል ልዩ ልብ ይሰጠዋል። የኃጢአተኝነት ልብ ሳይሆን እግዚአብሔርን የሚናፍቅ የሚፈልግ ይቅርታ ያገኘ አሁን ቢሞት መንግስተ ሰማይ ለመግባቱ እርግጠኛ የሆነ አስደናቂ የህይወት ለውጥ ይከናወንበታል ነው የሚለው። ሁለተኛው በእኔ የሚገባ ቢኖራልና ይገባል፣ ይወጣል ብሎ ነፃነት ያገኛል የሚል ስሜት ነው ያለው። ይገባል፣ ይወጣል፣ መሰማሪያንም ያገኛል። በጣም የሚገርም ነገር ነው። በጌታ በኢየሱስ ክርስቶስ ውስጥ የገቡ ሰዎች ደህንነትን ካገኙ በኋላ የህይወት ነፃነት አላቸው። በኃጢአት ውስጥ ነፃነት የሚባል ነገር የለም። ምናልባት አንዳንዶች ታውቁ ይሆናል። ይሄ የሰዎች ሁሉ ልምምድ ነው። ሰዎች ኃጢአት ሲያስቡ ኃጢአት ሲያስቡ ገና ኃጢአት ሲያስቡ ኃጢአት ልክ ከሰይጣን የበለጠ ኃይለኛ ነገር ነው። እኔ ለሰዎች ይህንን ደጋግሜ ተናግራለሁ። ኃጢአት ከሰይጣን የበለጠ ኃይለኛ ነገር ነው። አይምሯችንን ይቆጣጠራል፣ ስሜታችንን ይቆጣጠራል፣ ደም ስሮቻችንን ይቆጣጠራል፣ ሁለመናችንን ይቆጣጠራል። እና ልክ በውስጣችን ስብዕና እንዳለው ነገር ይንቀሳቀሳል። ሌሊት እንቅልፋችንን ይነሳናል፣ ቀን ላይ ይረብሸናል። በጣም በጥላቻ በክፋት ሰዎችን የሚሞላው ኃጢአት ነው። ስለዚህ ኃጢአተኛ ሰው በነፃነት ሊመላለስ አይችልም። በኃጢአት ውስጥ ነፃነት የለም። በኃጢአት ውስጥ ምርጫ የለም። በኃጢአት ውስጥ ያለው ነገር ባርነት ብቻ ነው። አሁን ጀስት አንድ ምሳሌ ልንገራቸው። አሁን በሱስ ውስጥ ያሉ ሰዎች ሱስ ያሳዛቸውን ነገር ደግሞ ደግሞ ደግሞ ማድረግ አለባቸው። ጠዋት ሲነሱ፣ ከሰዓት በኋላ ወይም ከአስር ደቂቃ በኋላ። ድሮ ስለ ጫት ቃሚዎች የሚነገር ነገር ትዝ ይለኛል። ጫት ካልቃሙ ሰዎች ምንድነው የሆነ ነገር ሆነናል ይላሉ። ቃሉን ረሳሁት እና አንዳንድ ሰዎች የሆነ ነገር መጥቶ አንዱን ጸጉራችንን ይዞ ከፎቅ ላይ አንጠልጥሎ እንዲህ እንዲህ ሲያወዛውዘን ታየን ያሉ ሰዎች አሉ። የሆነ ነገር አለ ቃሉን ረሳሁት፣ ወደ አይምሮ ያልመጣ እና እንደዛ ያፈዛቸዋል፣ ያደነዝዛቸዋል ሰዎችን። ኃጢአት እኮ ነው ኃጢአት እንደዛ አይነት ነገር ይሰራል። ነፃነት በፍጹም አይሰጥም። ባርነት እስር ቤት ውስጥ ነው የሚያስቀምጠው። ጌታ ኢየሱስ ውስጥ ግን ስትገቡ ትገባላችሁ፣ ትወጣላችሁ፣ ነፃነት አላችሁ፣ ሰላም አላችሁ። የምታደርጉትን ነገር ሁሉ በንጹህ ሕሊና የማድረግ ችሎታና የማድረግ ጸጋ ይሰጣቸዋል። እግዚአብሔር ይመስገን። በበሩ የሚገቡ ሌላም ጥቅም አላቸው። ጌታ ኢየሱስ ክርስቶስ የተናገረው ይጠበቃሉ ብሎም ነው። ተመልከቱ፣ በእኔ የሚገባ ቢኖር ይገባል፣ ይወጣል፣ መሰማሪያም ያገኛል ብሎ ተናግሯል። በእርግጥ መሰማሪያ ያገኛል። ከነፃነት ጋር የሆነ አገልግሎት አለው የሚሰራው ነገር ይከናወንለታል። እግዚአብሔር አምላክ ይመራዋል። የመሳሰለው ነገር ሁሉ የሚያካትት ነገር ነው። በጣም ሰፊ ሀሳብ ነው። ግን ከዛ በመቀጠል ጌታ ኢየሱስ ክርስቶስ የተናገረው ነገር ምንድን ነው? በእኔ የሚገባ ቢኖር ይድናል፣ ይወጣል፣ ይገባል፣ መሰማሪያም ያገኛል። እና ይሄ እዚህ ውስጥ ምንም አለበት፣ ጥበቃም አለበት። ይድናል፣ ደህንነት ያገኛል። ከዛ ቀጥሎ በጌታ በኢየሱስ ክርስቶስ ውስጥ ባለ ጥበቃ፣ እንክብካቤ ውስጥ ይሆናል። በዓለም ላይ የሰዎችን ህይወትና የእግዚአብሔርን በጎ ስራ የሚቀናቀኑ በጣም ብዙ ነገሮች አሉ። የሰዎች ፍልስፍናዎች፣ የሰይጣን እንቅስቃሴ፣ የሰይጣን ትምህርት በጣም ብዙ አስጨናቂ የሆኑ ነገሮች በአሁን በዓለማችን ላይ አሉ እና በጎች በህይወታቸው በምድር ላይ የማይጠበቁ ከሆነ ለተለያየ አደጋ የተጋለጡ ናቸው። የሚቀጥለው ስላይዴ ላይ የጌታ የኢየሱስ ክርስቶስን በሱ ውስጥ የገቡትን የተስፋ ቃል አነብላችኋለሁ። በንባብ ግን ሁለት አይነት ጠላቶች አሉን። አንደኛው ጠላታችን የምድረበዳዊ ምድረበድ በምድረበዳ አራዊቶች የተገለጠው ተኩላ አራዊቶች ተብሎ የተገለጠው ሰይጣንና የሐሰት እንቅስቃሴዎች አሉ። እነሱ ሁል ጊዜ እኛን ለማጥመድና ወደ መጥፎ መንገድ ለመውሰድ መጨረሻችንን ለማዛባት የሚፈልጉ ጠላቶች አሉን። ሁለተኛ ጌታ ኢየሱስ ክርስቶስ እዚህ ጋር እንደተናገረው ሌቦች፣ ዘራፊዎች አሉ። ከእኔ በፊት የመጡ ዘራፊዎች፣ ሌቦች አሉ። እንደውም ቁጥር አስር ብትመጡ ቅድም ወንድማችን ቴዎድሮስ ያነበበልን ሌባ አለ፣ ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ የማይመጣ ይገርማችኋል። ሕይወታችንን ለማጥፋት የተዘጋጀ ሌባ አለ፣ ሁልጊዜ የሚያደባ ያ ሰይጣንና የሰይጣን መልእክት ነው። የሐሰት ትምህርቶች፣ የሰዋዊ ሂማኒስቲክ የሆኑ ፍልስፍናዎች እና ሁልጊዜ የእኛን ህይወት ከእግዚአብሔር መንገድ ለመስረቅ ያሰፈሰፉ ነገሮች አሉ። በጌታ በኢየሱስ ክርስቶስ ውስጥ ከገባን ግን ከነዛ ሁሉ ሌቦችና ዘራፊዎች፣ ተኩላዎች፣ አረመኔዎች፣ ጨካኞች፣ ለእኛ የማያስቡ የሚያስቡ የሚመስሉ ግን የማያስቡ ቀማኞችና ሌቦች በቀላሉ እንዳያጠቁን ያደርጋል። ስለዚህ በበሩ መግባት ጥቅም አለው። ሞኝነት አይደለም። መንፈሳዊ ትልቅ ጥቅም አለው። ዘላለማዊ ትልቅ የሆነ በቃላት የማይገለጥ ጥቅም አለው የሚለውን እውነት ለሰዎች ጌታ ኢየሱስ ክርስቶስ እየተናገረ ነው ያለው እና ይህን ሳስብ በበጉ በበሩ ለገቡ ሰዎች ጌታ ኢየሱስ ክርስቶስ በብሉይ ኪዳንም በአዲስ ኪዳንም ውስጥ የገባቸውን ቃል ኪዳኖች፣ እሱ የገባቸው ቃል ኪዳኖች እውነተኛ ቃል ኪዳኖች እንደሆኑ በማንበብ ወደ ማጠቃለያ ያመጣለው ስድስተኛው ነጥቤ ነው። በበሩ የሚገቡ ለሚገቡት የተሰጡ ቃል ኪዳኖች፣ ጌታ ኢየሱስ ክርስቶስ እንደዚህ እንደዚህ አይነት ቃል ኪዳኖች ተናገረ። እዚሁ ዮሐንስ ወንጌል ምዕራፍ 10 ላይ ከቁጥር 28 እስከ 30 እንደዚህ አለ፣ እኔ የዘላለምን ህይወት እሰጣቸዋለሁ ለበጎቹ ነው። በበሩ ለሚገቡት የዘላለምን ህይወት እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን ብሎ ተናገረ። በጣም የሚገርም እውነት ነው። ጌታ ኢየሱስ ክርስቶስ እዚህ ጋር የተናገረው እኔ የዘላለምን ህይወት እሰጣቸዋለሁ ለዘላለም ደግሞ ምን አይሆኑም? አይጠፉም። የዘላለም ህይወት ለዘላለም አለመጥፋት። በከበሩ በበሩ ያልገቡ ሰዎች የዘላለም ህይወት የላቸውም። የዘላለም የጥፋት ህይወት ነው ያላቸው እና ለዘላለም አይኖሩም። ለዘላለም ምን ይሆናሉ? ይጠፋሉ። ሲኦል ውስጥ ይወድቃሉ። በበሩ ውስጥ የገቡ ግን የዘላለም ህይወት አላቸው፣ ይሰጣቸዋል። እንደገና ደግሞ ለዘላለም አይጠፉም። ለዘላለም ከእግዚአብሔር ጋር ይኖራሉ። በዚህ በምድር ላይ ያሉ በጌታ በኢየሱስ እጅ ውስጥ ናቸው። ከጌታ ከኢየሱስ እጅ ውስጥ ማንም ሰው ሊነጥቃቸው አይችልም። ይህንን ሲያረጋግጥ በጣም አስደናቂ በሆነ መንገድ የሰጠኝ እነሱን የሰጠኝ እዚህ በር ውስጥ እንዲገቡ አድርጎ ያመጣቸው አባቴ ነው። እኛ ስላሴን የምናምን ሰዎች ነን። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አህዱ አምላክን ነው የምናምነው። ስለዚህ ይሄ ከስላሴ አንዱ የሆነው ጌታ ኢየሱስ ነው የሚናገረው አባቴ የሰጠኝ ሁሉ ወደ እኔ የመጡትን እኔ እጠብቃቸዋለሁ። ከአባቴ እጅ ሊነጥቃቸው ማንም አይችልም። በምድር ላይ የተሰራ መሳሪያ፣ የአጋንንት የሰይጣን ጭፍራዎች ሁሉ ቢረባረቡ ከእጄና ከአባቴ እጅ ማንም አይነጥቃቸውም። ስለዚህ በበሩ ለሚገቡት የተሰጠ አስደናቂ የሆነ ቃል ኪዳን ነው ይሄ። ይህንን ቃል ኪዳን በልባችን በሀሳባችን ይዘን በበሩ ውስጥ መግባታችንን እርግጠኞች መሆናችንን ማረጋገጥ አለብን። ከዚህ የተነሳ ነው ሐዋርያው ቅዱስ ጴጥሮስም በአንደኛ ጴጥሮስ ምዕራፍ አንድ ከሶስት እስከ አምስት ላይ በንባብ አሰማችኋለሁ ያልኩት ሌላው ጥቅስ እንደዚህ ብሎ ተናግሯል። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ለርስት ነው የወለደን። ብሎ የማያልፍ ርስት፣ የማይጠፋ ርስት፣ ርስት እድፈት የሌለበት ርስት፣ ሕያው የሆነ ርስት፣ እዛ አስቀምጦናል። ለዛ ነው እኛን በኢየሱስ ክርስቶስ ውስጥ ግቡ ብሎ ኢየሱስ ክርስቶስን በር አድርጎ የሰጠን ይልና ይሄም ርስት ይላል በመጨረሻ ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት አሁን በዚህ ዓለም ላይ በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። በኢየሱስ ክርስቶስ ውስጥ የገቡ ሰዎች እዚህ ምድር ላይ በእግዚአብሔር ኃይል ምን ይሆናሉ ነው የሚለው? ይጠበቃሉ ነው የሚለው። በጣም አስደናቂ ቃል ኪዳን። ብሉይ ኪዳን ላይ ከተነገሩ ነገሮች መካከል በጣም የሚደንቀኝ ሁል ጊዜ እንደ ራሴ ጥቅስ የሚወስደው ትንቢተ ኢሳያስ ምዕራፍ 26 ቁጥር ሁለት ና ሶስት ላይ የተጻፈ ቃል ነው እና አነብላችኋለሁ። ምን ይላል? እውነትን የሚጠብቅ ጻድቅ ሕዝብ ይገባ ዘንድ በሮችን ክፈቱ ብሎ አሁንም ስለ በሮች ነው የሚናገረው ብሎ ይኪዳል እና ቁጥር ሶስት ላይ ባንተ ላይ ታምናለች ና ባንተ ለምትደገፍ ነፍስ ፈጽመህ በሰላም ትጠብቃታለህ ይላል። በዚህ በተከፈተው በር ለመግባት በእግዚአብሔር ላይ እምነቷን አድርጋ እግዚአብሔር ላይ የተደገፈችውን ነፍስ የፈለገው ነገር ይምጣ እንጂ ፈጽመህ ማለት ይሄ ፈጽመህ የሚለው ቃል 100 ፐርሰንት መቶ በመቶ ማለት ነው። በሰላም ትጠብቃታለች። ጭንቀት ሳይኖርባት የአይምሮ መምታታት ሳይኖርባት ዲፕሬሽን ውስጥ ሳትገባ እግዚአብሔር የሚባለው አምላክ ፈጽሞ የሚጠብቃት ነፍስ ትሆናለች። ስለዚህ በጌታ በኢየሱስ ክርስቶስ በበር ውስጥ መግባት ለመጠበቅ የዘላለም ሕይወት ለማግኘት በእግዚአብሔር በዚህ ምድር ላይ ትልልቅ ሰዎች በተለያዩ ጋሻ ጃግሬዎች ይጠበቃሉ። መቼም ፕሬዚዳንቶችን የሚጠብቁ ሰዎች አሉ። የእኛንም ሀገር ጠቅላይ ሚኒስትሮች ግን፣ እኛ ከዛ በበለጠ ጠባቂ ነው የምንጠበቀው ይላል። እዛ ውስጥ ብንገባ ማን በሚባል ጠባቂ? እግዚአብሔር በሚባል ጠባቂ። ፈጽመህ በሰላም ትጠብቃታለህ። ግን በእግዚአብሔር ለመጠበቅ፣ በሰይጣን ላለመነጠቅ በጌታ በኢየሱስ ክርስቶስ በበር ውስጥ መግባት ወሳኝነት አለው። ወደ ማጠቃለያ ነጥብ ይመጣለሁ። በዚህ እነዚህ እኔ ነኝ በሚሉ ነጥቦች ውስጥ የሚቀጥለውም ሳምንት እንቀጥላለን። ሌላውን እኔ ነኝ ጌታ ኢየሱስ ክርስቶስ የሚናገረው እሱ ለኛ የሆነውንና የእሱን አምላክነት፣ መለኮትነት፣ ክቡርነት፣ ታላቅነት ነው። ወደ ህይወት ውስጥ የሚያስገባ ዝቅ ያለ ትሁት የሆነ በኛ ስጋና በእኛ መልክ የተገለጠ ፊልጵስዩስ፣ በጣም ይገርማል። የባሪያን መልክ ለዛውም የሰው መልክ በሰው መልክ ለዛውም በባሪያ መልክ ተገልጦ ይለዋል እና በሰማይና በምድር መካከል በእኛና በእግዚአብሔር መካከለኛ አገናኝ ድልድይ የሆነ ጌታ ኢየሱስ ክርስቶስ ነው። ይሄ ጌታ ኢየሱስ ክርስቶስ በእያንዳንዳችን ፊት በእያንዳንዳችን ፊት በያንዳንዳችን ፊት ቀርቦልናል እንድንገባበት አንዳንድ ሰዎች ወደ ጌታ ወደ ኢየሱስ ክርስቶስ በበሩ በኢየሱስ ክርስቶስ ውስጥ ለመግባት የት እዛ አገር እዛ አገር መሄድ አለብን ይላሉ። ኖ ሮንግ ነው። በፊታችን ነው የቀረበልን። የትም እንዳለን በኢየሱስ ውስጥ መግባት እንችላለን። ዛሬም እንኳን በኢየሱስ ክርስቶስ ውስጥ መግባት እንችላለን። እሱ ወደ እግዚአብሔር መንግስት ያስገባናል። ወደ ሰላምና እረፍት ውስጥ ያስገባናል። ወደ ሰላምና እርካታ ውስጥ ያስገባናል። እፎይታን ይሰጠናል። ለዚህ ነው ጌታ ኢየሱስ ክርስቶስ ራሱ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማቸው የከበደ ወደ እኔ ኑ እኔ አሳርፋችኋለሁ ያለው ወደ እረፍት ውስጥ አስገባችኋለሁ። እና እኔ ማጠቃለያዬን ሳጠቃልል መቼም እንደምታውቁት በር ግልጽ ነው ለማንም ሰው ጌታ ኢየሱስ በር ነኝ ነው ያለው። መግባት ደግሞ ቀላል ነው መግባት ከባድ ነው በበር ውስጥ መግባት ከባድ ነው። በተከፈተ በር ፊት ለፊታችሁ የተከፈተ በር ብታገኙ፣ መቼም የተከፈተ በር ብታገኙ ተራምዶ መግባት ነው። ከባድ ነገር አይደለም፣ ምስቅልቅል አይደለም፣ ውስብስብ አይደለም። እንደ ሮኬት ሳይንስ ይህንን የሚፈታልኝ ሰው ብለን ወዳና ወዲህ መሄድ የለብንም። ክፍት ነው፣ ቀላል ነው፣ ጀስት ግባ ነው ጌታ ኢየሱስ ያለው። የሚገባ ቢኖር ምን ያደርጋል? ይድናል። የሃይማኖት ጥያቄ አይደለም እዚህ ጋር ያለው ጌታ ኢየሱስ ክርስቶስ እኔ በር ነኝ፣ በእኔ ውስጥ ግቡ ነው ያለው። ኦርቶዶክስ ፕሮቴስታንት የሚል ነገር አይደለም፣ ካቶሊክ ምናምን አይደለም። እዚህ ጋ የተጠየቀው እኔ በር ነኝ፣ በእኔ ግባ ነው ጌታ ኢየሱስ ያለው። ስለዚህ ቀላል ቀላል፣ በጣም ቀላል። ክርስቲያን መሆን በጣም ቀላል ነገር ነው። በዓለም ላይ ምለው ቀላል ነው የምለው ለገባው ሰው ነው፣ ለተገለጠለት ሰው ነው። ብዙ ሰዎች እንደ ውስብስብ የሚቆጥሩት አሉ። ብዙ ሰዎች በሰው በኩል ወደ ክርስትና መግባት እንደሚቻል አሁንም የሚያስቡ አሉ። ያ ውሸት ነው። መጽሐፍ ቅዱሳዊ አባባልና ትምህርት ቋንቋ አይደለም። በሩ እኔ ነኝ ያለ መግባት ቀላል ነገር ነው። ጀስ ኑና ግቡ በኢየሱስ ውስጥ ጌታ ኢየሱስ ኃጢአታችሁን ይቅር ይላል፣ ሰላም እረፍት ይሰጣችኋል፣ የመንግስተ ሰማይ ህይወት ማረጋገጫን ይሰጣችኋል እና እኔ ነኝ ከሚሉት ከሰባት ውስጥ ሶስተኛው እኔ የበጎች በር ነኝ ነው ጌታ ኢየሱስ ያለው። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያ ያገኛል። እና በዚህ በበር ውስጥ በመግባት ውስጥ ያሉትን ጥቅሞችና ቃል ኪዳኖች በሙሉ የራሱ ማድረግ ይችላል። ልክ ቅድም ላንድ ኦፍ ኦፖርቹኒቲስ እንደተባለው እንዳልኳችሁ፣ ወደ በጣም አስገራሚ ወደሆነ ክብርና ጥቅም እድል ውስጥ ትገባላችሁ። ከዚህ ጥቅምና ክብር አንዱና ዋነኛው መንግስተ ሰማይ ውስጥ መግባት ነውና ይሄ በር ጌታ ኢየሱስ ነው። ኑ ግቡ። ጌታ ኢየሱስ ክርስቶስ ክፍቶ ነው ይጠብቃቸዋል። እግዚአብሔር ስለ ቃሉ የተመሰገነ ይሁን።